አሸናፊው የክርስቲያን ኑሮ ምዕራፍ 3 ትርፍና ጉዳቱን መገመት። ኢያሱ ምዕራፍ 1 ቁጥር 11 የነዌም ልጅ ኢያሱ እዳችሁ ምድሪቱንና የአርኮኒው ብሎ ከሰጢም ሁለት ሰላዮችን በስውር ላከ። ሄዱም ረዓብም ወደምሏት ጋለሞታ ቤት ገቡ፣ በዚያም አደሩ። ኢያሪኮም ንጉሥ እነሆ ሰዎች ከእስራኤል ልጆች አገሩን ልሰልሉ ወደዚህ በሌሊት ገቡ ሲባል ወሬ ሰማ። የኢያሪኮም ንጉሥ አገሩን ሁሉ ልሰልሉ መጥተዋልና ወደ አንቺ የመጡትን ወደ ቤትሽም የገቡትን ሰዎች አውጪ ብሎ ወደ ረዓብ ላከ። ሴቲቱም ሁለቱን ሰዎች ወስዳ አሸሸገቻቸው። እርሷም አዎን፣ ሰዎቹ ወደ እኔ የመጡ ከወዴት እንደሆኑ ግን አላወቁም በሩም ስዘጋ ስጨልም ሰዎቹ ወጡ። ወደ የት እንደ ሄዱ አላወቅም። ፈጥናችሁ አሳዷቸው ታገኙም አላችሁ አለች። እሷ ግን ወደ ሰገነቱ አውጥታቸው ነበር፣ በዚያም በረበረበችው በተልባ አገር ውስጥ ሸሽጋቸው ነበር። ሰዎቹም ወደ ዮርዳኖስ መሻገሪያ በሚወስደው መንገድ አሳደዷቸው። አሳዳጆችም ከወጡ በኋላ በሩ ተቆለፈ። እነዚህም ሳይተኙ ሴቲቱ ወደ እነርሱ ወደ ሰገነቱ ወጣች። ሰዎቹንም እንዲህ አለቻቸው። እግዚአብሔር ምድሪቱን እንደ ሰጣችሁ እናንተንም መፍራት በላያችን እንደወደቀ ወደቀ በምድሪቱም የሚኖሩት ሁሉ በፊታችሁ እንደ ቀለጡ አወቅ ከግብፅ ምድር በወጣችሁ ጊዜ እግዚአብሔር የኤርትራን ባህር በፊታችሁ እንዳደረቀ በዮርዳኖስም ማዶ በነበሩት እናንተንም ፈጽሞ ፈጽማችሁ ባጠፋችኋቸው በሁለቱ በአሞራውያን ነገሥታት በሲሆንና በአጋ ያደረጋችሁትን ሰምተናል። ይህንም ነገር ሰምተን ልባችን ቀለጠ። አምላካችሁ እግዚአብሔር በላይ በሰማይ በታችም በምድር እርሱ አምላክ ነውና ከናንተ የተነሳ ከዚህ ወዲያ ለማንም ነፍስ አልቀራለትም። አሁንም እባካችሁ በእግዚአብሔር ማሉልኝ፣ በእውነትም ምልክት ስጡኝ እኔ እናንተን ቸርነት እንደሰራሁ እናንተ ደግሞ ለአባቴ ቤት ቸርነት እንድትሰሩ አባቴንና እናቴን፣ ወንድሞችንና አይቶችንም ያላቸውንም ሁሉ እንድታድኑ ሰውነታቸውንም ከሞት እንድታድኑ። ሰዎቹም ይህን ነገራችንን ባትገልጪ ነፍሳችን በነፍሳችሁ ፈንታ ለሞት ይሆናል። እግዚአብሔርም ምድሪቱን በሰጠን ጊዜ ከአንቺ ጋር ቸርነትና እውነትን እናደርጋለን አሏት። ቤቷም ከከተማ ቅጥር የተጠጋ ነበረና እሷም በቅጥሩ ላይ ተቀምጣ ነበረና ከመስኮቱ በገመዳ ወረደቻቸው። እሷም አሳዳጆቹ እንዳያገኟችሁ ወደ ተራራው ሂዱ፣ አሳዳጆቹም እስኪመለሱ ድረስ በዚያ ሶስት ቀን ተሰውራችሁ ተቀመጡ ኋላም መንገዳችሁን ትሄዳላችሁ አለቻቸው። ሰዎችም አሏት እኛ ከዚህ ከማልሽልን መሐላ ንጹሐን እንሆናለን። እነሆ እኛ ወደ አገሩ በገባን ጊዜ ይህን ቀይ ፈትል እኛን ባወረድሽበት መስኮት በኩል እሰሪው። አባትሽንም እናትሽንም ወንድሞችሽንም የአባትሽንም ቤተሰብ ሁሉ ወደ አንቺ ቤት ቤትሽ ሰብስቢ ከቤትሽም ደጅ ወደ ሜዳ የሚወጣ ደሙ በራሱ ላይ ይሆናል። ይህን ነገራችንን ግን ብትገልጪ ከዚህ ከማል ሽልን መሐላ ንጹሐን እንሆናለን። እርሷም እንደ ቃላችሁ ይሁን አለች፣ ሰደደቻቸው፣ እነሱም ሄዱ። ቃሉንም ቀዩንም ፈትል በመስኮቱ በኩል አንጠለጠለችው። እነሱም ሄደው ወደ ተራራው ደረሱ። አሳዳጆቹም እስኪመለሱ ድረስ ሶስት ቀን በዚያ ተቀመጡ። አሳዳጆቹን በመንገድ ሁሉ ፈልገው አላገኟቸው። ሁለቱም ሶስት ሁለቱም ሰዎች ተመለሱ። ከተራራውም ወርደው ተሻገሩ። ወደ ነዌም ልጅ ወደ ኢያሱ መጡ። የደረሱባቸውንም ሁሉ አወሩለት። ኢያሱንም በእውነት እግዚአብሔር አገሩን ሁሉ በእጃችን አሳልፎ ሰጥቶናል። በአገሩም ውስጥ ያሉ ሰዎች ሁሉ በፊታችን ይቀልጣሉ አሉት። ኢያሱ ምዕራፍ አንድ ቁጥር አንድ እስከ ሀያ አራት ባለፉት የመጽሐፍ ኢያሱ ጥናቶቻችን የብሉይ ኪዳን ምድረ ከነዓን በዚህ ምድር በጌታችን በኢየሱስ ክርስቶስ በምንጠባበቀው የተሟላ ምድር በረከት ወይም መንፈሳዊ ኑሮ እንደሚመሰል እንደተረዳን አምናለሁ። የእግዚአብሔር ማዳን ዓላማ ይህ ነው፣ ሊያስገባን አስወጣን። ወደዚህም የበረከት አገር በመልካም ጠባይ፣ በትግል በደግነትና በምግባር መግባት አይቻልም። የምድሪቱ በረከት በብሉይ ኪዳን ለኢያሱ በአዲስ ኪዳን ለኢየሱስ አደራ ተሰጥቶታልና በባለ አደራው አማካኝነት በረከቱ ለእግዚአብሔር ሕዝብ ሊሰጥ ይችላል። ደግሞም በሃይማኖት እንቀበለዋለን የእግራችሁ ጫማ የሚረግጠውን ቦታ ሁሉ ለእናንተ ሰጥቻለሁ። ለእኛም ዛሬ እንዲሁ ነው። እግዚአብሔር በክርስቶስ ኢየሱስ በመንፈሳዊ በረከት ሁሉ ባርኮናል። ነገር ግን እያንዳንዱ በረከት ተቀብለን የግላችን ሊሆን የሚችለው በጌታችን በኢየሱስ ክርስቶስ አማካኝነት በሃይማኖት ብቻ ነው። ከታሪኩ ጉልህ ሆኖ እንደሚታየው የእግዚአብሔር ሕዝብ ወደ ምድረ ከነዓን መሻገራቸው ሲደረስ ገና ሦስት ቀን መቆየት እንዳለባቸው ወደሚናገረው ክፍል መጣ። ኢያሱም የሕዝቡን አለቆች በሰፈሩ መካከል እለፉ ሕዝቡንም አምላካችሁ እግዚአብሔር ርስታ አድርጎ ወደሚሰጣችሁ ምድር እስከ ሦስት ቀን ይህን ዮርዳኖስን ተሻግራችሁ ልድሆርሷት ትገቡባት አላችሁና ሰንቃችሁን አዘጋጁ ብሎ እንዳዘዘዋቸው እዘዟቸው ብሎ አዘዘ ኢያሱ ምዕራፍ አንድ አስር እስከ አስራ አንድ ሁላችንም ማድረጉ የሚያቅተን አይነተኛውና ታላቁ ቁም ነገር ምንም ሳንሰራ ዝም ብለን ተቀምጠን ተስፋውን እስክን ወርስ መጠባበቅን ነው። እግዚአብሔር በመጠባበቅ ጊዜ ውስጥ የሚፈጽማቸው ታላላቅ ቁም ነገሮች ይኖራሉ። ነገር ግን ህዝቡ እነዚህን ቁም ነገሮች ለጊዜው ስለማያዩና ስለማይገነዘቡ ትዕግስት ያጣሉ። በትዕግሥት ዝም ብለን ተቀምጠን በጌታችን ኢየሱስ ክርስቶስ የምንወርሰው በረከት ፍቺና ጥቅም መገመቻ ስለሆነው የመጠባበቅና የመጠበቅ ጊዜ አብረን እናስብ። ሕዝቡ ሦስት ቀን እንዲቆዩና ከዚያም በኋላ ዮርዳኖስን እንዲሻገሩ ለምን ተናገሯቸው? ከመጽሐፍ በዚህ ክፍል ለማስተዋል የማያስቸግሩ ሶስት መንፈሳዊ እውነቶችን እናገኛለን። መንፈስ ቅዱስን በሕልናችን ይቅርጽልን። በመጀመሪያ አንዲት የምትድን ነፍስ ነበረች። ታሪኩ በመጽሐፈ ኢያሱ በሁለተኛው ምዕራፍ ይገኛል። እያሱ ሁለት ሰላዮችን ወደ ኢያርኮ ላከ። እነሱም ወደ ራቤ ገቡ። በያርኮ ከተማ ኑሮ እንደ ወትሮው ይካሄዳል፣ ተግባሮቹም እንደ ተለመደው ይሰራሉ። ከተማዋ ግን ከእግዚአብሔር ፍርድ ስር ነበረች። የከተማዋ ነዋሪዎች በእነርሱና ከማዶ እየገፋ በመጣው ወራሪ ሰራዊት መካከል ባለው ታላቅ ወንዝ ተመኩ። በከተማቸው በቅጥሮቿና በምሽጎቿ ኮሩ። በእግዚአብሔር ፊት ግን የክፋታቸው ጽዋ ሞልቷል። ከያርኮ ነዋሪዎች ጋር የሰላም ንግግርና እርቅ ማድረግ አያስፈልግም። ከሁለት ሳምንታት በኋላ እግዚአብሔር በፍርድ ይመታታል ከተማዋም ፍራሽ ብናኝና ደብደባ ሆና ትቀራለች። ነገር ግን በያው እግዚአብሔር ያመነች አንዲት ነፍስ ከከተማዋ ነበረች። ጽኑና የተሟላ ሃይማኖት እንኳን አልነበረም፣ ገንራ በያው እግዚአብሔር አምናለች። ይህንንም ለመግለጽ አላፈረችበትም። በዕብራውያን መልእክት ምዕራፍ 11 የሃይማኖት አባቶች ሲጠቀሱ የሃይማኖቷን ሁኔታ ለመግለጽ እርሷም ትጠቅሳለች። ሐዋርያው ያዕቆብ የረዓብ ሃይማኖት እንደ ሌሎች ሃይማኖች ሳይሆን በስራዋ የተገለጠ ስል ይመሰክርላታል። ቀይ ፈትል በመስኮቷ ማንጠልጠል ከእግዚአብሔር ሕዝብ ጋር ለመቆጠርና ከጥፋት ለመዳን በቂ እምነት ነበራት። ስለ ሃይማኖቷና ለእግዚአብሔር ሕዝብ ሰላዮች ስለሰጠችው መጠለያ የምድር ከነአን በረከት ሁሉ ተካፋ ይሆነች። የዚህች ሴት ሃይማኖት በሥራዋ ተገለጠ፣ ሥራዋም በረከትን አተረፈላት። አንዲት የምትድን ነፍስ ነበረች። ያቺ ነፍስ እስክትድን የእግዚአብሔር ፍርድ ለጊዜው ታገደ። እግዚአብሔር ዘወትር በዚሁ ዐይነት በሰዎች ይሠራል። በሰዶም ከተማ አንድ ጻድቅ ሰው ነበር። እግዚአብሔር ከከተማዋ እንዲወጣ ያቀደለት ሰው እስኪወጣ ድረስ በዚያች ከተማ ምንም ሊያደርግ አይችልም። አንዲት ደካማ አጢአተኛና ርኩስ ሴት ኢየሱስን የልብሱን ጫፍ ነካች። እሷን እስኪያድን ድረስ ወደ ቀራኒዮ ያደርግ የነበረው ጉዞ ለጊዜው ተቋረጠ። አንድ ድሃና እውር ለማኝ ከመንገድ ዳር ጮኸ፣ ኢየሱስ ሆይ ማረኝ። ፊቱን ወደ ኢየሩሳሌም አዙሮ ስለነበረ ደቃ መዛሙርቱና ሌሎች ሰዎች ሊያቆሙትና ሊመልሱት ያልቻሉትን አንዲት የለማኝ ነፍስ አደረገች። ያ ጩኸት ኢየሱስን አቆመው። የጌታችን አደራረግ ሁል ጊዜ ነው። አንድ ሰው እንኳን እንዲጠፋ ጠፋ ፈቃዱ አይደለም። የምንኖረው ከእግዚአብሔር ፍርድ በታች በሆነች ዓለም ነው። ቤተ ክርስቲያንም ከዓለምና ዓለማውያን ጋር ማድረግ የሚገባት የመተባበር ንግግርና ስምምነት የለም። ዛሬ ብዙዎች ሰዎች እንደ ዘመኑ ይኖራሉ። የዘመኑን መንፈስ ውሰዱና ጊዜውን ምሰሉ ይሉናል። አይገባም። ሥራችን የዘመኑን መንፈስ መዝለፍና የጊዜውን መሳያዎችንም ወደ ክርስቶስ ወደ ኢየሱስ ክርስቶስ መምራት ነው። ዓለም ከእግዚአብሔር ፍርድ ስር ናት። ከነ በሰማዩ አባታችን ቀኝ ደሙ የሚማልድልን መድኃኒት አለ እግዚአብሔርን በቸረነቱ ስልጣን ደህንነትን ያቀደለት እያንዳንዱ ነፍስ እስኪድን ያፍርድ ይዘገያል ራብ ሃይማኖቷን እንደምን አገኘች ከሰው ሰምታ ነው እንጂ እግዚአብሔርን አላየችም ከእርሱም አልሰማችም ሰላዮቹንም እግዚአብሔር ምድሪቱን እንደ ሰጣችሁ ለእናንተም መፍራት እናንተንም መፍራት በላያችን እንደወደቀ ወደቀ በምድሪቱም የሚኖሩ ሁሉ ከፊታችሁ እንደ ቀለጡ አወቅሁ አለች። ኢያሱ ሁለት ዘጠኝ። ይህች ምስኪን ጋለሞታ ሴት በእግዚአብሔር ሕዝብ ስላየቻቸው መለከታዊ ሥራዎች በእውነተኛው እግዚአብሔር ወደ ማመን ደረሰ። የእግዚአብሔርን ሰራዊት ከመፍራት የተነሳ የምድሪቱ ነዋሪዎች ልብ መዛል ጀመረ። የጌታ ፍርሃት የያዛቸው ወራሪው ሰራዊት ዮርዳኖስን ለመሻገር ሲዘጋጅ ባዩ ጊዜ ከዚያ ሰራዊት ውስጥ እግዚአብሔር መኖሩን ስለተረዱ ተረዱ። ምንም ጽኑ ቅጥርና መከላከያዎች ቢኖሯቸውም ደካሞች መሆናቸውን ተገነዘቡ። አንዲት ነፍስን ወደ ክርስቶስ ደህንነት በመምራት የሚያስፈልገውን አይነተኛ መለኮታዊ ኃይል በእግዚአብሔር ልጅ ማለት በክርስቲያን ውስጥ ለመኖሩ ማረጋገጫ ሲገኝበት ነው። በስሙ ልጠይቅህ፣ በእኔና በአንተ ውስጥ መለኮታዊ ስልጣን ኃይል መኖሩን የሚገልጽ ምን አለ? እግዚአብሔር ለሚፈልግብን መለኮታዊ ኃይል መግለጫ ከሆኑን ከሚሆኑ ነገሮች ጠባያችንና በአኗኗራችን ንጽህና እንጂ በቤተ ክርስቲያናችን ህግና ስርዓት ትክክለኛነት የሚገኙ አይደሉም። ዓለም የሚያየው የክርስቲያንን አረማመድና ጠባይ ነው እንጂ ክርስቲያን የሚያምነውን አይደለም። እግዚአብሔር የሚፈልገው ትልቅ ልብና ታላቅ ፍቅር ያለውን፣ ለሌሎች ምህረት የሚያደርገውን፣ ደግነቱና ፍቅሩ ሰዎችን ወደ እግዚአብሔር የሚስበውን፣ በማናቸውም ነገር የታመነውን ሰው ነው። ይኸው ፍቅር ስላለው ብቻ ሳይሆን ጻድቅም ስለሆነ ነው። በያርኮ የምትደነፍስ ነበረች። የዚያች ሴት ሃይማኖትም በእግዚአብሔር ብቻ ካየቻቸው መለኮታዊ መገለጫዎች የመነጨ ነው። ሁለተኛም መረጋገጥ የሚገባው የመለየት ወይም የመከፈል ምኞት ነበር። መጽሐፈ ኢያሱ የመጀመሪያው ምዕራፍ የመጨረሻ ቁጥሮች የነገሩን መሰረት ይገልጹልናል። እንደምታውቀው በእነዚያ ሦስት ቀኖች ውስጥ ኢያሱ ከእግዚአብሔር ሕዝብ ሁለት ተኩል የሚሆኑትን ነገዶች አነጋገረ። እነርሱም የሮቤል ነገድ የሮቤል የጋድ ነገዶች፣ እና የመናሴ ነገድ እኩሌታ ናቸው። የእነዚህ ሁለት ተኩል ነገዶች ታሪክ በኦሪት ዘኍልቁ ምዕራፍ 32 ይገኛል። በምድረ በዳ ጉዞ ጊዜ የሮቤል የጋድና የምናሴ ነገዶች ወደ አንዲት በጣም ለምለም መደር መጡ። በምድሪቱም ለከብቶቻቸው መሰማሪያ ጥሩ ስፍራ አዩ። ከፍጥረቷ ሀብትና ለምለም አገር ነበረች። እነዚህም ነገዶች ብዙ የእንስሳ መንጋዎች ስለነበሯቸው ሀብታሞች ነበሩ። ስለዚህ ወደ ሙሴ መጡና ይህን ምድር ለባሪያዎች ርስ አድርገ ስጠን፣ ወደ ዮርዳኖስ ማዶ አታሻግረን አሉት። ማንም ቢሆን የሚፈልገውን ይህን ነው። ወደ ከነዓን መግባት አንፈልግም። ዚያ ስትደርሱ በሚገጥማችሁ መከራ መጨነቅ አንሻ። ለእኛ እዚሁ ይሻለናል። አንድ ሰው ራሱ ወደ የሚኖርበትን ኑሮ ደረጃ ራሱ ለመምረጥ መብት ስላለው፣ ሙሴም ምንም ሊያደርግ አልቻለም። ሀሳባቸውንም ተቀበለ። ከዮርዳኖስ በስተ ምስራቅ ያለችውን የምድረ በዳውን ለምለም ክፍል እንዲወርሱ ፈቀደላቸው ተፈቀደላቸው። ሆኖም ይህን ከማግኘታቸው በፊት የቀሩት ወንድሞቻቸው የእግዚአብሔር ሕዝብ ርስታቸውን ለመውረስ በሚያደርጉት ውጊያ ተካፋይ ለመሆን ስለተስማሙ አሁን ይህን ማድረግ ይገባቸዋል። እንዲያውም ሙሴ የጦሩ ቀዳሚዎች እንዲሆኑ አዘዛቸው እነርሱም እንደ ቃል ይሁን አሉት። የሮቤል የጋድና የምናሴ ነገሮች የጦሩ ፍት አውራሪዎች ሆነው ወደ ምድረ በዳ ከነአን መግባት አለባቸው። እያርኮንም ሲያዞሯት የመቅደም ስፍራ ተሰጣቸው። የምድሪቱን ፍሬና ጣዕም የማሸነፍንም ደስታ ከቀመሱ በኋላ አሁንም የበረሃ ዳርቻ ወደ ሆነችው የምርጫቸው አገር መመለስ ይፈቅዱ እንደሆነ እያሱ ጠይቆ ከፈለጉ መቻላቸውን ያረጋግጥላቸዋል። አሁን እያሱ ምርጫችንን ከመውረሳችን በፊት እናደርጋለን ብለው የገቡትን ቃል እየታወሳቸው እነዚህ ሁለት ተኩል ነገዶች ሲያነጋግርና የሚመርጡት ምን እንደሆነ ሲጠይቃቸው፣ እንዴት ያለ ታሪካዊ ጊዜ ነው! ፍላጎታቸውና ምኞታቸው እንደ ጸደቀላቸው አስተውል። የሰጡትን ተስፋ ሊፈጽሙ ሰራዊቱንም ቀድመው ሊመሩና ድልንም ሊያጣምሙ ፍጹም ፈቃደኞች ናቸው። ነገር ግን አሁንም ወደ በረሃው ተመልሰው በኑሮው ሊደሰቱ እንደ ቆረጡ ናቸው። እዚሁ ይሻለና አለሉ። ሃይማኖቱ እንደ ምንም ደካማ ወይም ጽኑ ቢሆንም እግዚአብሔር ሕዝቡን ሁሉ እያንዳንዱን የተወዳጅ የታወጀ ነፍስ በተሰቀለው ኢየሱስ ጠልሎታል። እያንዳንዷ ቤተ ክርስቲያን በውስጧ ካሉት ከተመረጡ የእግዚአብሔር ምእመናን ጋር ዓለም ሳት መሰረት በጌታችን በኢየሱስ ክርስቶስ አማካይነት በደህንነት ስፍራ ተደርገዋል። እግዚአብሔር ደህንነትን ያዘጋጀው ወንዶችና ሴቶች አንድ በአንድ አንስቶ በክርስቶስ ኢየሱስ በሰማያዊ ስፍራ አኑሯቸዋል። እግዚአብሔር አለመብቃቱን የተገነዘበውንና እጅግ ደካማ የሆነውን ክርስቲያን ከሴቶች ከተወለዱት ጽኖች የቤተ ክርስቲያን አማድ አማድ ከሆኑት ቅዱሳን ጋር በአንድነት ወስዶ ሙሉዋን ቤተ ክርስቲያንን በደህንነት ምድር አድርጓታል። ደካማውም ሆነ ብርቱም ክርስቲያን ወደ ድል ለመድረስ አይገታው ነገር ግን በድል ሜዳ ቆመዋል። ወይም በረከትን ለማግኘት አይፍጨረጨርም፣ ግን ብድግ ብሎ እግዚአብሔር አዘጋጅቶ ያቀረበለትን ይቀበላል። እኛም አሁን ያለንበት አቋሚ ነው። በጌታችን በኢየሱስ ክርስቶስ ያመንክ ከሆንክ ምንም ያህል ደካማ ብትሆን፣ ምንም ያህል ዓለማዊና ስጋዊ ብትሆን ሃይማኖትህንና ክርስቲያንናህን ደካማ ቢሆኑ በእግዚአብሔር ፊት በጌታችን በኢየሱስ ክርስቶስ በደህንነት መሬት መሆንህን አረጋግጥልሃለሁ። የእኛ አቋም አሁንም እርሱ ነው። ነገር ግን የክርስቲያንነት ሕይወታችንን የት እናሳልፈዋለን፣ ወይም ምን አይነት የክርስቲያንነት የኑሮ ደረጃ እንኖራለን ለሚለው ጥያቄ መልሱን ራሳችን እንመርምር፣ እንምረጥ። በከነአን በረከት ለትንሽ ጊዜ እደሰታለሁ። ከበረሃ ወጥቼ ከእግዚአብሔር ሕዝብ ጋር ይህን ዮርዳኖስን እሻገራለሁ። በኢየሱስ የግሌ የሆኑትን ድሎች እካፈላለሁ። ግን በኃጢአት ልጠመድ እችላለሁ። በዓላማዊነት ልማድረግ እችላለሁ። ዓለምንም በመምሰል እቀጭና በዲያብሎስ ወጥመድ ለጥፋት እጠመዳለሁ። አንድ ሰው እግዚአብሔር መንፈስ በእውነት ባዲስ ተወልዶ ልጁ ከሆነ ከቶ አይጠፋም። አማኝ ዘላለማዊ ጥበቃና ደህንነት እንዳለው አምናለሁ። እንዲህም ስል እውነተኛው ምእመን ማለቴ ነው። እውነተኛ ምእመንም ሕይወቱን፣ ራሱንና ያለውን ሁሉ እንዳለ ያለ አንዳች ቅሬታ ለኢየሱስ ክርስቶስ የሰጠ ነው። በክርስቲያን ኑሯችንም በማናቸውም ወቅት ረጋ ብለን በኢየሱስ ፊት ውስጥ እያየን ጌታዬ ሆይ ካንተ በመራቅ ብዙ እጃለውና አሁን በቃኝ፣ ይህም ጦርነት ብርቱ ውጊያውም ኃይለኛ ነውና አልችለውም። ጌታዬ ሆይ ካንተ ብዙ ርቅ ያለውና ይብቃኝ እንለዋለን። እግዚአብሔር እንደኛ የሆኑ ስጦታዎቹን ፈተናውን ለሚደፍሩ ይሰጣል። አንደኛ የሆኑ ስጦታዎቹን ለማይቀበሉ ሁለተኛውን ይሰጣል። ተስፋውንና በረከቱን የሚያስቀሩብን ለጊዜ የግልጽ የሆኑ ፈተናዎች አይደሉም። ቀላልና የማይታወቁ ፈተናዎች ከላቀው በረከት የሚከለክሉ ናቸው። እነዚህ ሁለት ተኩል ነገዶች ያደረጉት ምርጫ አሳዛኝ ፍጻሜ ምን እንደሆነ በመጽሐፈ ዜና መዋዕል ቀዳማዊ በምዕራፍ አምስት አንብብና አስተውል። አሶራውያን እስራኤልን በወጉ ጊዜ ለመጀመሪያ ጊዜ የተማረኩት እነዚህ የእግዚአብሔርን ደግ ነገሮች የቀመሱ የእግዚአብሔርን ማሸነፍ ያዩና የእግዚአብሔርንም ሰራዊት ወደ በረከት አገሩ የመሩ ሁለት ተኩል ነገዶች ናቸው። ተማርከውም ከቶ ወደ አገራቸው አልተመለሱ። አንድ ጊዜ የእግዚአብሔርን ሕዝብ ወደ በረከት የመሩ ቢሆኑም ሰንኳ ድል ሆነው ባሪያዎች በመሆን ተዋረዱ። መጽሐፈ መሳፍንት አምስት አስራ ስድስት እንዲህ ይላል፣ በሮቤል ፈሳሾች አጠገብ ታላቅ የልብ ምርምር ነበር። በእውነትም እንደ ነበረ አምናለሁ። መረጡ። በረከቱን ቀመሱ፣ ወደ ተስፋውን ምድር ገብተው ረገጧል። ነገር ግን ዓለምንና ደስታውን ርኩሰቱንና ምኞቱን አጢያቱን መረጡ። በእርሱም ተያዙና ተጠመዱ፣ ለዘላለምም ወድቀው ወደቁ። ተመልሰው ም አልተነሱም አንድ ሰው ክርስቲያንነቱን እንዴት እንደጀመረው ማሰብ ዋጋ የለውም! የሚጠቅመው ግን እንዴትና የት እንደሚጨርሰው ማወቅ ነው በአንድ መንፈሳዊ ስብሰባ ውስጥ ክርስቶስን የግላ ዳኛህ አድርገህ መቀበል አለመቀበልህን ሰባኪው ሊጠይቅህ ስጠይቅህ በሺህ ሰው ፊት እጅህን አውጥተህ ንስሐ ለመግባትህ ማረጋገጫ መፈረም ወይም የቤተ ክርስቲያን አባል ለመሆን መመዝገብ መመዝገብ አንድ ነገር ነው። እምነት እንደሆነ እግዚአብሔር ይባርክ። ዳሩ ግን ዋናው ነገር አንድ ጊዜ ይህን ከወሰንህ በኋላ በምድረ በዳ በረከት መኖርህን ትቀጥል እንደሆነ ነው። በምድረ በረከት መኖርህን ትቀጥል እንደሆነ ነው። ከእግዚአብሔር ጋር ትራመዳለህ እኔ በሚቃወሙ ሁሉ ፊትና በፈተና ሁሉ ፊት ባለመሰልቸት በትዕግሥት ትጋፈጣለህን? ባለመጠንቀቅ ተንሸራተ ብትወድቅ ተነስተህ ጭቃውን አራግፈ ጉዞን ትቀጥላለህን? ወይስ ወደኋላ ኋላ ተመልሰህ ኑሮን በርኩሰትና በአጣት ታሳልፋለህ? በመጀመሪያው ዓለም ጦርነት ጊዜ በልጅነቴ በበልግ ወራት አንድ ቀን ከቀትር በኋላ ከአባቴ ጋር በእንግሊዝ አገር ኒውካስል በሚባለው ታይኒ ማውንስ ውስጥ በሚገኙ የምሶሶ ፍርስራሽ መካከል እንዋብ ነበር። በዙሪያችን ብዙ ሰዎች፣ በወደቡም ውስጥ ብዙ መርከቦች ነበሩ። ከሩቅ የጭስ ጉም ታየ፣ እያደገም ሄደ። ቀጥሎም ብዙ የጦር መርከቦች በታይኒ ወንዝ ገቡ። በመርከቦቹ መካከል አንድ መርከብ እየተንጋደደች ትንሳፈፋለች። እኔም እንዴት ልትንሳፈፍ እንደቻለች አደነቅም። የመርከቧ ስም ኤች ኤም ኤስ ሊዮን ነበር። በዚያን ጊዜ የጀርመንን ጦር ከእንግሊዝ አገር ጋር ከመለሰው ከጁትሊያን ጦርነት መመለሱ ነበር ወደ ወደቡ እየቀረበች በመጣች ጊዜ ብዙ ትላልቅ ቀዳዳዎችና ጠባሳዎች እንዳለዋ ታየው። ምሰሶዎችን፣ የጭስ መውጫዎችንና የጠመንጃ ክፍለዋን አራግፋለች። መሸጋገሪያ ድልድዋ ጠፍቷል። ወለሏ ደቋል። በመርከቦች የክብር ዘብና መሰብሰቢያ እየተመራች ወደ አገሯ ስትመለስ ሳለች ውሃ የገባባትና ከእርሷም ይወጣ ነበር። በእውነቱ በመርከብ መልክ የተሰራ ወንፊት ትመስል ነበር። ለጊዜው በቀረላት ወለል ላይ ሀያ አምስት መርከበኞችና አንድ መኮንን ቆመው፣ በስብር ባሪዋም የመንግስቷ ሰንደቅ ዓላማ ሲውለበለብ ያየሁትን ከቶ እረሳ ይሆን? የቻለው አፍ ሁሉ እለል አለ። ጭብጨባው የማያቋርጥ ሆነ። ጥሩምባ የነበረው መርከብ ሁሉ ነፋ። የደስታ መግለጫ መድፎች ተተኮሱ። ይህ ሁሉ ሲጠቃለል እልፍ ነጎድጓዶች በአንድነት የነጎዱ ይመስል ነበር። እነዚያ ስድስት ሰዎች ከአንድ ሺህ አንድ መቶ መርከበኞች የተረፉ አሳዛኝ ቅሬታዎች ናቸው። መርከቧ ግን ታገለች፣ እስከ መጨረሻውም ተዋግታ ድል አድርጋ አገሯን ከምርኮ አትርፋ በብዙ ቆስላ ብዙ ሰዎችን ሞተውባት ተስፋ ሳትቆርጥ እየተንሳፈፈች መጣች። በዚህ ምድር በክርስቲያንነት ሕይወታችን ሳልን ሰይጣን በብዙ ያቆስለናል። እንደ አንድ ጊዜ የሚያቆስሉን ዘመዶቻችን ናቸው። አንድ ቀን ግን ወደ ሰማይ ወደብ ደርሰን ያቺ መርከብ ያገኘችውን የሚመስል የደስታ አቀባበል ብናገኝ ጌታችንም መልካም አንተ ጎበዝ ታማኝ ባሪያ፣ ወደ ጌታ ደስታ ግባ ቢለን ከዚህ የበለጠ አያሻንም። ኢየሱስን ስና የምድር ችግር ሁሉ ተገቢ እንደ ነበረ እንረዳለን። ሶስተኛም በወንዙ ዳር በሚቆዩበት ጊዜ ቅድስና ሊፈጸም ነው። በመጽሐፍ ቅዱስ ቅድስና የሚለው ቃል ብዙውን ጊዜ ለተቀደሰ አገልግሎት መለየትን ያመለክታል። ነገ እግዚአብሔር በመካከላችሁ ድንቅ ነገር ያደርጋልና ተቀደሱ። ኢያሱ ሶስት አምስት። ድንቅ አድራጊው የእግዚአብሔር ኃይል ድንቅ ነገር ለማድረግ ሁል ጊዜ የህዝቡን መቀደስ ይጠይቃል። ምመን ከጌታው ፊት ለፊት በቅድስና እየሄደ ለማስተማር ከተዘጋጀው በላይ እግዚአብሔር አብልጦ ኀጢአተኛን ለማዳንና ከፍርድ በታች ለሆነችው ዓለማችን በቤተ ክርስቲያን በኩል የሚሰጠውን መልእክት እንደ ገናንነቱ አጋኖ እንደ ታላቅነቱ በታላቅ ኃይል እንዳይሰጥ በእኛ ቅድስና ውስንነት፣ የእርሱም ኃይል የተወሰነ ሆነ። እግዚአብሔር የሚገኝበት የክርስቲያንነት ኑሮ ደረጃ እኛ እርሱን ለመገናኘት ስንዘጋጅ ባለንበት ደረጃ ላይ ነው። እግዚአብሔር ድንቅና ተአምራት እንዲሳ እንዲወራ ሁላችንም እንመኛል። በጠባያችንና አኗኗራችን በእሾህና አሜካላ ፈንታ በለስና ወይን እንዲያድግ ከክፋት የሚልቅ ደግነት እንድታይብን እንዴት በብዛት ጸልየናል። ቤታችንና ትዳራችን ምድረ በዳ መሆኑ ቀርቶ ጽጌ ረዳ እንዲያብብበት በጌታችንም ፊት ጥሩ መዓዛ እንዳለው የአትክልት ስፍራ እንድንሆን እንዴት በብርቱ ጸልየናል። እግዚአብሔርም ሌላ ጴንጠቆስጤ እንዲሰጠንና በዚያ በዚህ መካከለኛው መቶ ክፍለ ዘመን መቶ መካከለኛው መቶ ክፍለ ዘመን በመንፈሳዊ መታደስ እንዲጎበኘን ለቤተ ክርስቲያናችን በብርቱ ጸልየናል። ታዲያ ተስፋችንና መጠባበቂያችን ለምን ከንቱ ሆነ? እስካሁን ለምን በሕይወት አሜካላና ኩርንችት በቤትህና በትዳሬ ምድረ ባዳነት ይኖራል? በቤተ ክርስቲያናችን ለምን ክሳራና ጉድለት ይገኛል? እግዚአብሔር ንጹህና ቅዱስ ሰውን እንጂ ጮሌና ብሌ ሰውን አይፈልግም። እግዚአብሔር እንዲጠቀምብንና እንዲሰራብን የጠበቀን ንጹህና ንጹህሃንና ቅዱሳንን ወይ እግዚአብሔር ለበረከቱ የታመንን አድርጎ እንዲቆጥረን እንደሚገባ ተዋርደናልኒ፣ ወይስ ክብሩን ለራሳችን እንፈልጋለን? መቀደስ የምንችለው በሰላም አምላክ ብቻ ነው። ቅድስና የእግዚአብሔር አድራጎት እንደ መሆኑ መጠን መንፈስ ቅዱስ ሞልቶን በውስጣችን አድሮ የኢየሱስ ክርስቶስን ሕይወትና ባሕሪ በሕይወታችንና በኑሯችን ከመግለጽ የበለጠ ወይም ያነሰ ነገር አይደለም። በእኛ በኩል ደግሞ የምናውቀውን ኃጢአት ሁሉ መተዋ ማለት ነው። ይህን አግኝተናል። እኔ እግዚአብሔር መንፈሳዊ መታደስን እንደ ሰጠን የበቁ ቅዱሳን ሆነናል። እግዚአብሔር እንዲጠቀምብን እንደሚገባ ተደቁሰን ተዋርደናል። እኔ ወይስ በቁስቋላው የበረሃው ኑሮ ድካምና መጠራጠር እየኖርን አንዳች ነገር ሲፈጸምብን ሳና የምንኖር ነን። እስቲ ለጥቂት ጊዜ ወደ መጀመሪያው የዓለም ጦርነት ሊመልስ እንደምታስታውሱት በፍላንደርስ የተደረገው የማርን ውጊያ አንድ አጠራጣሪ ጦርነት ነበር። ጄኔራል ፎክ በጠባብ ስፍራ ነበር በጀርመኖችና በፓሪስ መካከል የመነመነች የወታደር መስመር ነበረው። ፓሪስ ብትጠፋበት ሁሉም ነገር እንደሚጠፋበት እወቁ። መኮንኖቹም እንማማክሮ ሀሳባቸውን ተካፈለ። ከዚህ በኋላም የቀኝ ወገን ተሸንፈዋል፣ የእግራም ወገን ተሰባብሯል። እኔ ግን አጠቃለሁ አለ። ዛሬ ቤተ ክርስቲያንን የገጠማት ጥሪና ስራ ጌታችን በምድር ከነበረበት ዘመን ጋር ተመሳሳይ ነው። በቀኝ በኩል የሃይማኖት ትምህርቱ የከሰረ ለማናቸውም ነገር መልስ እሰጣለሁ የሚል ሰዱቃዊ አለ። እርሱ ዛሬ ዘመናዊ ወይም ሞደርኒስት የሚባለው ነው። ትምህርቱና እምነቱ በምታይና በሚጨበጥ ነገር ሊሆን ማቴሪያሊስት ይባላል። ካለፉት ሁለቱ የዓለም ጦርነቶች ወዲህ የእነዚህ መሠረቶች ተናውጠው ተፈረካክሰዋል። ይህም በቀኝ በኩል የተሸነፈው ወገን ነው። በግራ በኩል በሃይማኖቱ የሚኮራ በሕግና በሃይማኖት ትምህርቱ የሚመካ መሠረታዊና በትእዛዛት ትእዛዝ እየጨመረ ፊደሎቹን በጥንቃቄ የሚጽፍና ነቁጦቹን በመጠንቀቅ የሚያሳርፍ ፈሪሳዊ አለ። ከማይተባበሩት ጓደኛ አይሆንም ፈሪሳዊው ወይም በመሰረታዊው እንደ ሰዱቃዊ ወይም ሞደርኒስትና ማቴሪያሊስት ለዚህ ዓለም የማይጠቅምና አቅመቢስ ነው ጸንቶ የቆየውን ሃይማኖቱን መመኪያ በማድረግ ይህ ሃይማኖት ያ ሃይማኖት በማለት እየተቸ ከወንድሞቹ ይከራከራል ነገር ግን ጥቂት ፍቅርና ርኅራዬ ቢያሳይም ቅሉ አፋዊ መሰረታዊ ወይም ጸንቶ የቆየውን ጠባቂና አክባሪ ነው። በቀኝ ነጻዊነት ማለት እንደ ልብህ ማሰብና ማድረግ የከሰረ የደቀቀ ነው። በግራ መሰረታዊነትና መሰረታዊነት ማለት የኖረውን አክብር ባይነት የተሰበረና የተቀጠቀጠ ነው። በተሸነፉት ነጻዊዎችና የተቀጠቀጡት መሰረታዊያን መካከል ነጻ የሆነች ስፍራ ስላለች የእግዚአብሔር ሰራዊት ስለ ስሙ ብለው ይነሱና ያጥቁ። መሠረታዊያን ሰፈር ካለው ሰውዬ የቤተ ክርስቲያን ስርዓቱን ሃይማኖት ወዳድነቱንና በእግዚአብሔር ቃል ያለውን ጽኑ እምነቱን እንውሰድ። ከነዚህም በእግዚአብሔር ረዳትነት አንዳችም አናባክን። ከነጻዎች ማለት እንደ ልቦዎች ሰፈር ካለው ሰውዬ ከፍቅሩ ከትህትናው፣ ከሬራዩና ከገረነቱ፣ ከሁለቱም ወገን ደጋጎች ስራቸውን እንቅሰምና በጌታችን በኢየሱስ ስም እናጥቃ። ይህን የዮርዳኖስን ተሻግራችሁ ልትወርሷ አትገቡባት አላችሁና ስንቃችሁን አዘጋጁ። ኢያሱ አንድ አስራ አንድ እግዚአብሔር በመካከላችሁ ድንቅ ያደርጋልና ተቀደሱ። ኢያሱ ሶስት አምስት